ከተጀመረ ልክ አንድ ዓመት የሞላው የሰሜኑ ኢትዮጵያ ግጭት እየተስፋፋ መጥቶ ኢትዮጵያ እንደ ሀገር የአስቸኳይ ጊዜ አዋጅ እንድታወጅ አድርጓታል። በዚህ ሁሉ ውስጥ በተለያዩ አካባቢ ያሉ ወጣቶችም ግራ መጋባትና ጭንቀት ውስጥ መሆናቸውን ይናገራሉ። ይግዛው አባዬ የ26 ዓመት ወጣት ሲሆን በምህንድስና ተመርቆ ስራ ከጀመረ ገና አንድ ዓመቱ ነው። ነዋሪነቱ በጎንደር ዙሪያ ሲሆን፣ ጦርነቱ ስላስከተለበት ጫና እንዲህ ይላል።

አሁን በቃ ሁሉም ነገር በጣም ተወዷል። ሽንኩርት እንኳን አሁን ሀምሳ ብር ግብቷል እየተባለ ነው ለኪሎ። አምና አሁን አስር ብር፣ አስራ አምስት ብር ስንገዛ የነበረው አሁን ሀምሳ ብር ግብቷል የተባለ ነው። በርበሬ ዛሬ በጣም ተወዷል። ሶስት መቶ ብር እንዲያውም አሁን ያው በዚህ ሰሞኑን አለየኩም እንጂ በጣም ከዛ በላይ ሊሆን ይችላል ለኪሎ ሶስት መቶ ብር እና ከዛ በላይ ሁኗል እና እንደዛ እየሆነ ስለሆነ በቃ ከብዷል። አሁን ይግዛው የጦርነቱ ሁኔታ በእያንዳንዱ ወጣት ደጃፍ ማንኳኳቱም ወላጆችን ጭምር እያሳሰበ ነው ሲል ይገልጻል። ያው አሁን ዝም ብሎ ተነስቶ ስልጠና ሳይሰለጥኑ ስለሆነባቸው ከጉዞ አዋጅ ልኬድ የሚችለው ያን አሁን በጣም ከባድ ነው። ያለምንም ልምችለው ጦርነት መግባት ደግሞ በጣም ይከብዳል እና ያን አሁን በጣም አስቸጋሪ ነው የሚሆነው። አሁን ይህ ስጋት ነው ለሁሉም ወጣት፣ በተለይ በብርግር ሄዶ መግባት በጣም ይከብዳል። ከጥቅሙ ይልቅ ጉዳት ነው የሚያመዝነው። ብዙ ሰው ሊሞት ይችላል። ያን ነው ይከብዳል። ምክንያቱም አንደኛ ቤተሰብ የሚያገዝ ነው አሁን አብዛኛ ያለው ከዛ ከሄዱ ቤተሰብ ማገዝ ይቀራል፣ ህይወቱን እስከ ማጣት ሲደርሳል ብሎ ስለሚያስቡ ቤተሰብ በቃ እነሱም ከወጣት በበለጠ ደግሞ እና ባባት ቤተሰብ በጣም ችግር ውስጥ ነው ያሉት። በጣም ያስባሉ በየቀኑ እየደወሉ እንዴት ነው ምናምን ነው የሚሉት። ሌላዋ የአዲስ አበባ ዩኒቨርሲቲ የአራተኛ ዓመት የሕግ ተማሪ የሆነችው በጸሎት ከፈለኝ የኑሮ ውድነት እንዲሁም ሌሎች ጫናዎች ቢኖሩም በአሁን ሰዓት በተለይም በሰሜኑ የሀገሪቱ ክፍል ሰላም በማጣት ውስጥ የሚሰቃዩ ዜጎች በመኖራቸው እሷ እለት እለት በሰላም ወጥታ መመለሷን ከእነሱ ጋር በማነጻጸር የሰላም ዋጋዋ ከፍተኛ መሆኑን ትናገራለች። በጦርነቱ ምክንያት የኑሮ ውድነት በጣም እየናረ ነው ያለው እና ይሄ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው እየታየ ያለው ማለት። ስለዚህ እንደ ማንኛውም ሰው ከዛሬ ነገ ደግሞ የባሰ ነገር ነው ሁሉ እየመጣ ያለው። ምንም አይነት ነገር ለመግዛት ለመገበያየትም ዋጋ በጣም እየናረ ሲመጣ ያስጨንቃል። እንዴት ነው መቀጠል የሚቻለው የሚለው ነገር ማለት ነው። ግን ያኔ ደግሞ የሚሰማኝ ከጫናው በላይ ደግሞ አዲስ አበባ ውስጥ እንደዚህ ከተማ ላይ ራሱ ወጥቶ መግባት መቻል፣ በሰላም ወጥቶ መግባት መቻል በጣም ትልቅ ፕሪቪሌጅ እንደሆነ ይሰማኛል። ምክንያቱም ይህንን ማድረግ የማይችሉ ብዙ ሰዎች ስላሉ አሁን አገሪቷ ውስጥ ባለ ሁኔታ ምክንያት ማለት ነው። አሁን በጦርነቱ አካባቢ ያሉ እንደ መቀሌ፣ በአማራ አካባቢ፣ በተለያዩ አካባቢዎች ሰዎች የተሰናቀሉ ብዙ የተገደሉ ነው ተማሪዎች ከተመሳሰሩ ገበታ ላይ ተነስተዋል ስራቸውን ለማቋረጥ የተገደሉ ሰዎች አሉ። በብሔራቸው ምክንያት ቦታ የሚደረጉ ሰዎች አሉ እና ያያ ነገር በበይ መስገን በእኔም በቤት ስሪ ላይ እስካሁን አልተከሰተም፣ ግን በጓደኞቼ በጎረቤቶቼ የማየው ነገር በጣም ያሳዝነኛል። በዩኒቨርሲቲ አካባቢ ያለው ድባብ ከበድ ያለ ነው ስትል የምትገልጸው በጸሎት የመፍትሄ አካል ለመሆን ምን ማድረግ እንዳለባት ባለማወቋ በስጋት ውስጥ ነው ያለሁትም ትላለች። ያለ ብዬ ማስበው በኔ ላይ ፐርሰናል ያለ ብዬ ማስበው ጫና ትምህርት ቤት ዩኒቨርሲቲ አካባቢ ደግሞ ያስፈራል። ምክንያቱ ምንም ነገር ሲነሳ ብዙ ጊዜ ከተማሪ ነው የሚጠበቀው አይደለ ያው ወጣቱም ብዙ የወጣቱ ል ያለው ትምህርት ቤት ዩኒቨርሲቲ ስለሆነ፣ ማለት ያው አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ይሻላል ብዙ ጊዜ። አሁን ከዚህ በፊትም እንደዚህ አንዳንድ ብጥብጦች እንደዚህ ረብሻዎች ሲነሱ አዲስ አበባ ዩኒቨርሲቲ ብዙ የተረጋጋ ነው ከሌሎች ከምንሰማቸው ከክፍለ ሀገር ካሉ ዩኒቨርሲቲዎች ማለት ነው። ግን ያለው ድባብ አሁን በክፍል ውስጥም ያለው ነገር ደግሞ እንደ ህግ ተማሪ ያው ለፖለቲካ ለሀገር ቶሆነ ዚ ቅርብ ስለሆነ ያው ቴንሽኑን ሲንታረጃለሽ ክላስ ካሉ ተማሪዎች አንስቶ ማለት ነው። ያ ደግሞ ያው ሪዘርቭ እንድትሆኝ ሳብሽን ደግሞ እንደዚህ በግልጽ እንዳትገልጂ ያደረግሻል። ግን ያው ይሄ ደግሞ ጊዜ እስኪያልፍ ድረስ ማድረግ ያለብኝ ነገር እንደሆነ ይሰማኛል። ያው ጫና ቢኖረውም ሚስኩ ከባድ ስለሆነ ስጋቱ ከባድ ስለሆነ ማለት እንጂ ከዛ ውጭ በአስታ ዩኒቨርሲቲ ላይ ይህም ያለ የተጋነነ ነገር ቃንዶ ሳላጋጠመኝ ምን ከዛም በላይ ደግሞ ወደፊትስ የገበያው የስራው ማርኬት ምን ይመስላል፣ ስራስ የሚባል ነገር ካለ ወይ፣ ሀገሪቷስ እንዴት ነው የምትቀጥለው ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል፣ እንደ ማንኛውም ዜጋ። ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው። ያ ስጋት አለ። ግን ያው ምንም ሶሉሽኑ ውቴት ማለፈጠኝ እንደሚችል እኔም የሶሉሽኑ አካል መሆን ፈልግ ደግሞ ከምን መጀመር እንደሚችል ለማለት ከስጋቱ ጋር መቆየት ነው ማለት ነው ያለ አማራጭ፣ በጸሎት ምንም እንኳን የአስቸኳይ ጊዜ አዋጁን በግሏ ባትስማማበትም ጠብቀው እንደነበረ ግን ትገልጻለች። የአስገደር ጊዜ አዋጅ አዋጁ ስቴት ኦፍ ኢመርጀንሲ ሲሆን የሰማሁት ዛሬ ጠዋት ነው እንደውም ጓደኞች የነበረው የነገሩኝ ና እውነቱን ለመናገር አላስደነገጠኝም ማለት ምናልባት የጠበቁት ነገር ስለሆነ ሊሆን ይችላል። ያው እየተባባሰ እየተባባሰ የመጣ ነገር ስለሆነ እዚህ ደረጃ ላይ ይደርሳል ብዬ ወረዱ ጊዜ አስቤው ነበር እና ያስደነገጠ ነገር አይደለም ግን፣ ሁኔታ በጣም ያሳዝናል። አሁን ያለውን ነገር ለመጠበቅ በቃ ወይም ደግሞ ነገ ጠዋት እቺ ሀገር ሀገሩን እንድትቆይ ለማድረግ የተቻለውን ሁሉ ማድረግ አለበት ብያምናለሁ። የሚከተላቸውን መንገዶች ሁልጊዜ ባልስማማባቸው ለምን እንደተደረገ ይገባኛል። ሌላው ስሙና ማንነቱ እንዳይገለጽ የጠየቀ ወጣት በግንባታ ስራ ላይ እንደሚገኝ ገልጾ ጦርነቱ ስራ በማቀዝቀዙ የሰራተኛ ደሞዝ መክፈል እንዳልቻሉ በመግለጽ ይህም የሰራተኞቹንና የአጋሮቹን ቅስም እየሰበረ ነው ይላል። እንደ ግለሰብ ያው መጨመሪ ነገር ጦርነት፣ ማንኛውም ሰው ማፈናቀሉ፣ መጉዳቱ የማይቀር ጉዳይ ነው። አንዳንዱ ሊሞት ይችላል ከንግዱ ሊፈናቀል ይችላል እኛ ንግዳችን ደክሟል ኢኮኖሚ ወድቋል ሰራተኛ ደሞዝ ለመክፈል በማንችልበት ደረጃ ላይ ነው እንትን የምናደርገው ያያ ነው ያለው እና እየታገልን ነው ነገሮችን እንትን ለማድረግ ስለዚህ ጦርነቱ ፎር ሹር ያው ጎድቶናል የአራተኛ አመት የህግ ተማሪ የሆነችው በጸሎት እሷና ጓደኞቿ ስደትን ባያስቡትም በዩኒቨርሲቲ አካባቢ ግን ወጣቶች ስደትን እንዳማራጭ እያንሸራሸሩት መሆኑንም ገልጻ፣ እሷ ግን ሁኔታውን እስከ መጨረሻው ለማየት መወሰኗን ትገልጻለች። እንደዚህ አይነት ሀሳብ ያላቸውን ሰዎች አውቃለሁ። እንደዚህ አይነት ሀሳብ ካላቸው ሰዎች ጋር ተወያይቼ አውቃለሁ። በዚህ ጉዳይ ግን ሀገር ለቆ መውጣት ለእኔና በቅርብ ላሉ ጓደኞች እንደ መፍትሄ አላየውም። እንደ መፍትሄ የሚያዩት ሰዎች ለምን እንደሚያዩት ይገባኛል፣ ግን አሁን ላይ አሁን በቃ ኮቪድ ከገባበት ጊዜ ጀምሮ ሀገራችን ቸፎን አለም ላይ የተፈጠረ ነገር እያየ ነው ነው አደለ? ስለዚህ ከሀገር በወጣ የተሻለ ነገር ያጋጥመኛል ብዬ አላም። ስለዚህ ይሄ ጊዜ ሲያልፍ ድረስ እኔ በግሌ በማምነ ወደ ፈጣሪ ከመጣ ላይ ውጪ ያለውን ጋፋፋ ብሬ ከቤተሰቦቼ ከጓደኞቼ ከጎረቤቶቼ ጋር መጋፈጥ ነው እንጂ ምርጫ የማደርገው ሀገርን ለቆ መውጣት መፍትሄ ነው ብዬ አላም። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።